የእግዚአብሔር ስም ከዘላለም እስከ ዘላለም ይባረክ። ጊዜያትንና ዘመናትን ይለውጣል፣ ነገሥታትን ያፈልሳል፣ ነገሥታትንም ያስነሳል። ጥበብን ለጠቢባን እውቀትንም ለአስተዋዮች ይሰጣል። የጠለቀውንና የተሰወረውን ይገልጣል፣ በጨለማ ያለውን ያውቃል፣ ብርሃንም ከእርሱ ጋር ነው። ጥበብንና ኃይልን የሰጠኸኝ እኛም የለመንህን ነገር አሁን ያስታወከኝ አንተ የአባቶቼ አምላክ ሆይ እንዲጠብቀን ይልክልናል። አሁንም ይላክልን። ስለዚህ አንድ መዝሙር አብረን እንዘምራለን። በዛሬ ዕለት እግዚአብሔር እንደረዳን መጠን የምንማርበት የትምህርታችን ርዕስ በእሳት ውስጥ መሻገር የሚል ይሆናል። የትምህርታችን ርዕስ ምንድን ነው? በእሳት ውስጥ መሻገር። እግዚአብሔር በዘመናት ሁሉ ለባሪያዎቹ ያደረገውን ነገር ስትመለከቱ እግዚአብሔር ባሪያዎቹን፣ ልጆቹን በእሳት ውስጥ ሲያሻግራቸው እናያለን። እግዚአብሔር በነበልባል ውስጥ ልጆቹን ያሻግራቸዋል። የተለያየ እሳት ይሆናል። አንዳንዱ የችግር እሳት፣ የሚፈልጉትን የማጣት እሳት ይሆናል። አንዳንዱ የዘመድ እጦት እሳት ይሆናል። አንዳንዱ የሕመም እሳት ይሆናል። አንዳንዱ ሰላም የማጣት ያለመስማማት እሳት ይሆናል። እንደ ሀገራችን እንዳሁኑ አንዳንዱ ሁሉ እያለ ሁሉ እየተሟላ ምክንያቱን በማናውቀው ሁኔታ እረፍት የማጣት ይሆናል። ብቻ እግዚአብሔር በእንዲህ ያለ እሳት ውስጥ በእንዲህ ያለ ነገር ውስጥ እንድናልፍ ያደርጋል። ለዚህም ነው ቅዱስ ዳዊት ምን አለ በመዝሙሩ ላይ አይለፍከን ማይከለ እሳት ወማይ በእሳትና በውሃ ውስጥ አሻገርከን አሳለፍከን። ዋው ጻይከን ውስተ እረፍት ወደ እረፍትም ቦታ አመጣህን ይላል ቅዱስ ዳዊት። ያለፈበትን ህይወት እሳት አለው። ያለፈበትን ኑሮ እሳት አለው። ግን ምን አለ በዚያ ውስጥ ያለፍኩት በራሴ ጉልበት ነው አላለም በዚያ ውስጥ ያለፍኩት በራሴ ጥበብ ነው አላለም። በዚያ ውስጥ ያለፍኩት በራሴ ምላስ ነው አላለም። አይለፍከናል አንተ ነህ አለ ያሻገርከኝ አንተ ነህ አለ ያወጣኸኝ። የተወደዳችሁ ኦርቶዶክሳውያን አባቶቼ፣ እናቶቼ፣ ወንድሞቼ፣ እህቶቼ ዛሬ በዚህ ዕለት የሊቀ መላእክት ቅዱስ ገብርኤልን በዓል ልናከብር ስንመጣ እንደገና ዛሬ የምናስበው እግዚአብሔር ልጆቹን በእሳት መካከል እንዴት እንዳሻገረ ሊቀ መላእክት ቅዱስ ገብርኤልን ልኮ እነዚያን በስደት ዓለም የነበሩ ሶስት ወጣቶችን እንዴት በእሳት ውስጥ እንዳሳለፈ ነው ምናየው። ለምንድነው እግዚአብሔር በእሳት ውስጥ የሚያሳልፈን? ለምንድነው እግዚአብሔር በእሳት ውስጥ እንድንሻገር የሚያደርገን? ምክንያቱም አንዳንዴ የምንጠይቀው ነው፣ ለምን አምላኬ ሆይ ለምን አረፍኩኝ ስል ነገሮች ተሳኩልኝ ስል ሁሉ ነገር መንገዱን የያዘ ስል ለምን ለምንድን ነው እግዚአብሔር በእንደዚህ ያለ ሁኔታ ውስጥ የሚያሳልፈን? በነገራችን ላይ መጽሐፍ ቅዱስ ለምን እንደሆነ የሚነግርን ነገር የለም። እግዚአብሔር የሚያደርገውን ነገር በሙሉ ለኛ ቢያካፍለን አይምሯችን ይፈነዳል እንጂ ልንረዳው አንችልም። ምክንያቱም የእግዚአብሔር ጥበብ ከኛ ከመረዳት በላይ ነው። ነገር ግን በዚያ ውስጥ የሚያልፉ ሰዎች ያገኙትን ነገር በማየት እኛ ሶስት ወይንም አራት ነጥቦችን ልናነሳ እንችላለን። እግዚአብሔር ባሪያዎቹን በእሳት ውስጥ የሚያሳልፍበትን ምክንያት የመጀመሪያውና አንደኛው ምክንያት እኛን ለማንጻትና ለመቀደስ ነው። ምን በመከራ ውስጥ የማልፈው እኔን ሊቀድሰኝ ነው? አዎ ለዚያ ነው። እግዚአብሔር አምላካችን በቅዱስ መጽሐፍ ላይ በብዙ ቦታዎች ላይ ደጋግሞ እንዳስተማረን እንዳሳየን የክርስቲያኖች ፈተና ከወርቅ ፈተና ጋር ተመሳሳይነት አለው። ወርቅ በምንድን ነው የሚፈተነው? በእሳት ነው የሚፈተነው። ወርቅ ወርቅነቱ የሚታወቀው በእሳት ነው። ለምንድን ነው አንጥረኛው ወርቁን ወደ እሳት ውስጥ የሚከተው? ለምንድን ነው አንጥረኛው ሌላውንም ማዕድን ወደ እሳት ውስጥ የሚከተው? ምክንያቱም ከዚያ ከወርቁ ጋር ያሉ ባዕዳን የሆኑ ነገር ግን የወርቁ ባህርይ የሌላቸው ነገሮች በሙሉ ተቃጥለው እንዲቀሩ ነው። በዚያ እሳት ውስጥ ወርቁ ሲያልፍ ወርቁ ብቻ ይቀርና ሌሎቹ በሙሉ ይለያሉ። አባቶቼ፣ እናቶቼ፣ ወንድሞቼ፣ እህቶቼ ሁሉ ነገር እያለን ሁሉ ነገር እየተሳካልን በውስጣችን ያለውን ድካም፣ በውስጣችን ያለውን ጭንቀት፣ በውስጣችን ያለውን ማንነታችንን ማየት በጣም አንችልም። በዛ ምክንያት ብዙዎቻችን ስለ ራሳችን ያለን አመለካከት የተሳሳተ ነው። አንዳንዶቻችን ራሳችንን ሰማየ ሰማያት ላይ አውጥተናል። አንዳንዶቻችን ምንም ምን ከኔለሾች እንደሆን ምንም ጉድለት እንደሌለብን አድርገን አስቀምጠናል። ይህን ጊዜ እግዚአብሔር በዚያ በእሳት ውስጥ እንድናልፍ ያደርገናል። ያኔ ነው ለካስ እኔ እንዲህ ነኝ ማለት የምንጀምረው። ለካስ እኔ እንዲህ ነኝ፣ ለካስ እኔም ይሄን ያህል ጉድለት አለኝ፣ በእንደዚህ ያለ መፈተን እችላለሁ፣ በእንደዚህ ያለ መውደቅ እችላለሁ። ለካስ ለካስ እስከ ዛሬ የሚያቆየኝ የእግዚአብሔር ምረት ነው፣ የእግዚአብሔር ቸርነት ነው ማለት እንጀምራለን። ምክንያቱም በዚያ በእሳት ውስጥ የምናልፈው ብቻችንን ስላልሆነ እግዚአብሔር አምላክ ከእኛ ጋር ስለሆነ እግዚአብሔርን በመከራችን ውስጥ ስለምናውቀው፣ እግዚአብሔርን ስናውቀው እውነተኛ ማንነታችንንም እናውቀዋለን፣ የራሳችንን ማንነት እናውቃለን። ምክንያቱም ማንነታቸውን የሚያውቁ እግዚአብሔርን ያወቁ ሰዎች ብቻ ናቸው። በዛ ምክንያት እግዚአብሔር አምላካችን በእሳት ውስጥ ያሳልፈናል። ያጠራናል ያነጻናል በዛሬው ዕለት የምናስባቸው እነዚያን ሶስቱን ወጣቶች እንደገና መለስ ብለን በትንቢተ ዳንኤል ምዕራፍ አንድና ምዕራፍ ሁለት ምዕራፍ ሶስት ላይ እንድንመለከታቸው ጋብዛቸዋል። እነዚያ ወጣቶች በመከራቸው ጊዜ ውስጥ ሳሉ ያደረጉትን ነገር ነው በትንቢተ ዳንኤል ላይ የምናገኝ እነዚህ ወጣቶች ከነቢዩ ከዳንኤል ጋር ከገዛ አገራቸው ተግዘው ወደማያውቁት አገር ወደ ባቢሎን የተወሰዱ ነበሩ። ለምንድን ነው ከገዛ አገራቸው የተፈናቀሉት? ምክንያቱም እስራኤል ለእግዚአብሔር መታዘዝ እምቢ ስላለች ነበር። እግዚአብሔር ከእርሷ ጋር ሆኖ ሳለ ዓለም ሁሉ የሚፈራት የነበረች እስራኤል ፊቷን ከእግዚአብሔር ስታዞር፣ የማንም መቀለጃ ሆነች። እግዚአብሔር ከእርሷ ጋር ሆኖ እያለ መና ከሰማይ እየወረደላት ስትመገብ የነበረች እግዚአብሔር ከርሷ ጋር ሆኖ እያለ ውሃው እየተከፈለላት ስትራመድ የነበረች እግዚአብሔር ከርሷ ጋራ ሆኖ እያለ በእሳት አምድ ስትመራ የነበረች እስራኤል ከእግዚአብሔር ፊቷን ስታዞር የዓለም ሁሉ ማላገጫ ሆነች። በዚያ ምክንያት እነዚያ ሶስት ወጣቶች ወደዚያ ወደ ስደት ዓለማቸው ገቡ። በመከራቸው ውስጥ ግን ሆነው እያለ በመከራቸው ውስጥ ሆነው እያለ እንደገና እግዚአብሔር በብዙ እሳት ውስጥ በብዙ ማዕበል ውስጥ እንዲያልፉ አደረጋቸው። በብዙ ነበልባል ውስጥ እንዲያልፉ አደረጋቸው። ዛሬ የምናስበው በዓል ይሄንን በዓል ነው። እነዚያ ወጣቶች በዚያ ሁሉ ያደረጉት ነገር ቢኖር፣ በዚያ ሁሉ የተከናወነላቸው ነገር ቢኖር ያን ንጽህናቸውን የበለጠ እንዲጠብቁ የበለጠ ከአምላካቸው ጋር እንዲጣበቁ የበለጠ እሱን እንዲያውቁት ነበር ያደረጋቸው። ገና ትንቢተ ዳንኤል ምዕራፍ አንድ ላይ ስታነቡ በጊዜው ሃያላን የሆነው ሃያል የሆነው የባቢሎን መንግስት ለእነዚህ ልጆች ያቀደላቸው ነገር ቢኖር ከባድ ነበር። ሁለት ነገር ነበር ያዘጋጀላቸው። የመጀመሪያው ነገር ማንነታቸውን እንዲረሱ ማድረግ ነበር። የሰማችሁኝ ነው? የተከታተላችሁኝ ነው? የመጀመሪያው ነገር ያደረገው ምንድነው? ነው ማንነታቸውን፣ እንዴት እንዴት ነው ማንነታቸውን የሚረሱት? የነዚህ ልጆች ስም አናንያ፣ አዛርያ፣ ሚሳኤል ነበር። ነገር ግን ወደ ባቢሎን ከመጡ በኋላ የነዚህን ልጆች ስም ቀየረው። ዳንኤል ይባል የነበረውን ብልጣሶር አለው። አናንያ፣ አዛርያ፣ ሚሳኤልን ደግሞ ሲድራቅ፣ ሚሳቅ፣ አብደናጎም አላቸው። እያንዳንዱን ስም ብትመለከቱ ዳንኤል ማለት እግዚአብሔር ዳኛዬ ነው ማለት ነው። እግዚአብሔር ፈራጄ ነው ማለት ነው። ነገር ግን ብልጣሶር ሲለው ግን ያያያዘው ቤል ከሚባለው ወይንም ደራጎን በደራጎን አምሳል ከሚመለከው ከባቢሎን አምላክ ጋር ነበር። የእስራኤልን አምላክ እንዲተውትና በባዕድ ምድር ላይ ከሚመለከው ጣዖት ጋራ እንዲገናኙ ለማድረግ ስማቸውን ቀየረው። እነርሱ ግን በዚያ አልተበገሩም። በእያንዳንዱ ቀን፣ በእያንዳንዱ ሰዓት ከየት እንደመጡ ማን እንደሆኑ የማይረሱ ጀግኖች ወጣቶች ነበሩ። ያ መከራ፣ ያ ችግር የበለጠ ንጽሕናቸውን እንዲጠብቁ ቅድስናቸውን እንዲጠብቁ ያደረጋቸው ነበር። ሁለተኛ የተዘጋጀላቸው ነገር ምንድን ነው? መብል ከቤተ መንግስቱ እንዲመገቡ ማድረግ ነበር። ምን አለበት ይሄማ መታደል ነው ልንል እንችላለን። በዚህ ዘመን ያለ ነው። ማን ነው የዋይት ሀውስን ምግብ የሚጠላ? ማን ነው የሃሊውድን ቅንጦት የሚጠላ? ነገር ግን ከእያንዳንዱ እጅግ መስህብነት ካለው ነገር በጀርባ ብዙ ነገር አለ። ሕሊናችንን ከሸጥን ማንነታችንን ከሸጥን ሰዎች ከሚኖሩት በላይ መኖር እንችላለን። ስማችንን ከሸጥን ሰዎች ከሚኖሩት በላይ መኖር እንችላለን። አንዳንዴ ብዙዎቻችን በተለይ ወጣቶች የምንፈተንበት ትልቁ ፈተና ቢኖር ይሄ ነው። ሰዎች በአቋራጭ መንገድ ያሰቡትን አገኙ ብለን ስናስብ ከበስተኋላው የከፈሉትን ዋጋ አናስተውልም። የሀሊውድ ከዋክብቶች ደምቀው አምረው ሲታዩ ለጮኛው የሶስት ሚሊየን ሚሊዮን ብር ዳይመንድ ሰጠ ሲባል ስናይ የእኔማ ኑሮ መቃብር ነው እንላለን። ነገር ግን ከበስተጀርባው የከፈሉትን ዋጋ አናስተውልም። ያ ጮኝነት ለሁለት ቀን የማይቆይ ውሸት እንደሆነ አናስተውልም። ያ ህይወት በስንት አስቀያሚ ነገር የተመሰረተ እንደሆነ አናስተውልም። እነ ዳንኤል ግን ከዚያ የባቢሎን ምግብ በስተጀርባ ከዚያ የባቢሎን ቅንጦት በስተጀርባ ከዚያ የባቢሎን ድሎት በስተጀርባ ያለውን ነገር ያስተውሉ ነበርና እንዲህ አሉ። ሄዱና እኛ ሰውነታችንን በዚህ ምግብ ማርከስ አይገባንም አሉ። እኛ ሰውነታችንን በዚህ ምግብ ማሰቃየት አይገባንም አሉ። ስለዚህ እባክህ ፍቀድልን አሉት መጋቢያቸውን። እባክህ ፍቀድልን አሉት ጠባቂያቸውን። ጥራጥሬ ብቻ እንድንበላ ፍቀድልን። ለአስር ቀን ጥራጥሬ ብቻ እንድንበላ ፍቀድልን። ደንበኛውን ዳይት የተረዱት እነሱ ነበሩ መሰለኝ። እናም እነዚያ ሰዎች ይገርማቸዋል፣ እግዚአብሔር ከእነርሱ ጋር ስለነበር። ለምንድን ነው ያ የሆነው? ለምንድን ነው ዳንኤልና ጓደኞቹ እነዚያ ወጣቶች ይሄንን እምቢ ያሉት? ምክንያቱም ያ የቤተ መንግስቱ ምግብ መጀመሪያ የሚሰዋው ለማን ነበር? ለጣዖት ነበር። መጀመሪያ የሚሰዋው ለጣዖት ነው፣ ከዛ በኋላ ነው ለእነርሱ የሚቀርበው። ስለዚህ ዳንኤል ምን አለ? በልቡ እንዳይረክስ አሰበ ነው የሚለው መጽሐፍ እንዳይረክስ አስበ ነው የሚለው። አያችሁ። ስለዚህ በባቢሎን ቤተ መንግስት ለጣዖት ከተሰዋው ድሎት ይልቅ ከአምላኬ ጋር ጥራጥሬ መብላት ይሻለኛል አለ። እግዚአብሔር ይክበር ይመስገን። አያችሁ፣ ልክ ሙሴ እንዲህ እንዳለው በፈርዖን ቤት የልጅ ልጅ ከመባል ይልቅ ከሕዝቤ ጋር ባሪያ መባል ይሻለኛል አለ። ዛሬ ኢትዮጵያዊ ወገኔ ሆይ እየመረጥክ ያለኸው እያየህ ያለኸው የትኛውን ምርጫ ነው? የእግዚአብሔር ባሪያዎች ሁልጊዜ ከእግዚአብሔር ጋር መሆንን በመከራ ውስጥ እንኳን በእሳት ውስጥ እንኳን ከእርሱ ጋር መሆንን መረጡ። ለምንድን ነው? በእሳት ውስጥ የሚያሳልፈን ሊያነሳን ነው፣ ሊቀድሰን ነው። ሁለተኛ በእሳት ውስጥ የሚያሳልፈን ሊያጠነክረን ነው። ምን እየሰበረኝ ያጠነክረኛል? አዎ፣ ያጠነክረን ነው አንዳንድ ሰዎችን አይታችኋል፣ በብዙ ስቃይ ውስጥ አልፈው እግዚአብሔር ለምስጋና ያቆማቸውን ያላቸውን ብርታት። ምክንያቱም ሁሉንም ስላዩ ሁሉንም ስላለፉበት በአንዳች ነገር አይፍገመገሙም። በአንዳች ነገር አይወድቁም። ባለፈው ሰሞን እዚህ ፐብሊክ ቴሌቪዥን ላይ የጃፓን የሳሙራይ ይሄ ተዋጊ የሆነ ክፍል አለ። እነሱ የሚይዙትን ሰይፍ በዓለም እጅግ አስፈሪ የሆነ መሳሪያ ነው። በነገራችን የጃፓን ጎራዴ እንዴት እንደሚሰራ እንዴት እንደሚሰራ ሂደቱን ያሳይ ነበር። የሚገርም ነው። ያ ብረት እሳት ውስጥ ይገባል። እሳቱ ሁሉ ይነድበታል። ነበልባሉ ሁሉ እሱ ላይ ያርፍበታል። ያወጣውና ያጥፈውና ይቀጠቅጠዋል እንደገና እሳት ውስጥ ይከተዋል፣ ያወጣዋል፣ ያጥፈዋል፣ ይቀጠቅጠዋል። እንደገና እሳት ውስጥ ይከተዋል፣ ይቀጠቅጠዋል፣ ያወጣዋል፣ ይቀጠቅጠዋል። ምናልባትም የአንዳንዶቻችን ሕይወት እንዲህ ሊሆን ይችላል። ግን ከዛ በኋላ የሚወጣው ጎራዴ ምን አይነት እንደሆነ ታውቃላችሁ? ስስ ነጠላ ሲያርፍበት እንኳን ሚቆርጠ እግዚአብሔር በዚያ ውስጥ ያበረታናል፣ ያጠነክረናል። የሌለንን የሞራል ንጽሕና እንዲኖረን ያደርጋል የሌለንን የአምልኮ ብርታት እንዲኖረን ያደርገናል። አምላካችን ብርቶች እንድንሆን ያደርገናል፣ ያሳድገናል። ከእግዚአብሔር ጋር ምስጢር ለመነጋገር እግዚአብሔር ምስጢሩን የሚያካፍለን ለመሆን እንድንበቃ ያደርገናል። እነዚህ ወጣቶች የሆኑት እንደዚያ ነበር። የበረቱ ነበረ የሆኑት በዛ መከራ ውስጥ ሲያልፉ ሶስተኛ በእሳት ውስጥ የሚያሳልፈን ለሱ መሳሪያዎች አድርጎ ሊያዘጋጀን ነው። አንደኛ ለንጽህና ነው፣ ለቅድስና ነው። ሁለተኛ ሊያጠነክረን ነው። ሶስተኛ መሳሪያዎቹ ሊያደርገን ነው። ምክንያቱም በዚያ በእሳት ውስጥ ስናልፍ ነው እሱ እንደፈለገን ሊያደርገን የሚችል አሁንማ ሁሉም ነገር አለን ስንል፣ አሁንማ ሁሉም ነገር የተደላደለልን ስንል፣ እምቢ ነው የምንለው የእግዚአብሔርን አሳብ፣ አይሆንም ነው የምንለው የእግዚአብሔርን ነገር። በዚያ በእሳት ውስጥ ግን ሲያልፍ ብረቱ ምን ይላል? ይጣመማል። የተፈለገውን ቅርጽ ይይዛል። የተፈለገውን አቅጣጫ ይይዛል። እግዚአብሔር በዚህ መንገድ ብዙዎችን ለራሱ መሳሪያዎች ለማድረግ ሰርቷቸዋል። ከነዚህ ውስጥ እነዚህ ሦስቱ ወጣቶች ናቸው። እነዚህ ሦስቱ ወጣቶች የዚያ የቤተ መንግስቱ የዚያ የስልጣኑ የግርማው ነገር ሳያታልላቸው እግዚአብሔር አምላክ እንዴት እንደጠበቃቸው እንዴት እንደጋረዳቸው በተለይ በትንቢተ ዳንኤል ምዕራፍ ሶስት ላይ እናገኛለን። የዛሬው በዓልም እናከብርበት ናቡከደነጾር በጊዜው የነበረው ንጉስ ጣዖት አቁሞ በግዛቱ የነበሩት በሙሉ ለዚያ ለጣዖቱ እንዲሰግዱ ሲያዝ፣ እነዚያ ሦስት ወጣቶች ግን ምናሉ በፍጹም አንተ ላቆምከው ምስል አንሰግድም አሉት። አንተ ላቆምከው ምስል አንሰግድም። ናቡከደነጾር በጣም ተናደደ። ናቡከደነጾር በጣም ደነፋ። ናቡከደነጾር በጣም ተቆጣ። እንዴት እኔ ያልኩት ትእዛዝ አይሰማም አለ። እንዴት እኔ ያልኩት ነገር አይደረግም አለ። ነገር ግን እነዚህ ወጣቶች የመለሱለት ምንድን ነው ያለውን ልንገራችሁ። በሰማችሁ ጊዜ የክራሩን፣ የእንቢልታውን፣ የምኑን፣ የምኑን ድምፅ በሰማችሁ ጊዜ፣ ምዕራፍ 3 ቁጥር 15 ላሰራሁት ምስል ብትሰግዱ መልካም ነው፣ ባትሰግዱ ግን በዚያን ጊዜ በሚነድ እሳት እቶን ውስጥ ትጣላላችሁ። ከእጄስ የሚያድናችሁ አምላክ ማን ነው ብሎ ተናገራል። ይሄንን የንጉሱን ድንፋታ ሲሰሙ ምን አሉት? ሲዝራቅና ሚሳቅ አብደናጎ ምን መለሱ? ንጉሱንም ናቡከደነ ጾር ሆይ በዚህ ነገር እንመልስልህ ዘንድ አስፈላጊያችን አይደለም። የምናመልከው አምላካችን ከሚነደው ከእሳቱ እቶን ያድነን ዘንድ ይችላል፣ ከእጅህም ያድነናል ንጉሶይ። ነገር ግን ንጉሶይ እርሱ ባያድነን አማልክትህን እንዳናመልክ ላቆምከውም ለወርቁ ምስል እንዳንሰግድልህ እወቃሉት። ምን አይነት እምነት ነው? አያችሁ፣ እኛ የምናመልከው አምላክ ያድነናል፣ እኛ የምናመልከው አምላክ ከዚህ እሳት ውስጥ ያወጣናል። ባያድነንም እንኳን አንተ ላቆምከው ምስል እንደማንሰግድ እወቅ። ምን ማለታቸው ነው? ባያድነን እንግዲያውስ፣ ሞታችን ጥቅማችን እንደሆነ አምላካችን አውቋልና ብንሞት እንኳን አይቆጨንም። አያችሁ ሐዋርያው ቅዱስ ጳውሎስ በፊልጵስዩስ ውስጥ መልእክቱ ምዕራፍ 1 ቁጥር 21 ላይ ለኔ አለ ክርስቶስ ሕይወቴ ነው አለ ሞትም ጥቅሜ ነው። ክርስቶስ ሕይወታችን ሲሆንልን ሞት አስፈሪያችን አይደለም የሚሆነው፣ መሳሪያችን ነው የሚሆነው። አምላካችን ጥቅማችን ሲሆን፣ አምላካችን ኑሯችን ሲሆን፣ አምላካችን የሕይወታችን ግብ ሲሆን ሞት አስፈሪያችን አይደለም የሚሆነው ሞት አስፈሪ የሚሆንባቸው ሞት እስራት የሚሆንባቸው ሞት ቅጣት የሚሆንባቸው እግዚአብሔር ጥቅማቸው ያልሆነ ሰዎች ብቻ ናቸው። ቅዱስ ጳውሎስ ግን እንዲህ አለ፣ ለእኔ ክርስቶስ ጥቅሜ ነው አለ ሞት ደግሞ ለእኔ ክርስቶስ ሕይወቴ ነው ሞት ጥቅሜ ነው አለ። ክርስቶስ ሕይወታችን ከሆነ ሞት ጥቅማችን ይሆናል። ነገር ግን የዚህ ዓለም ተብለጭላጭ ነገር ከሆነ ደግሞ ሕይወታችን ሞት አስፈሪያችን ነው የሚሆነው። እነዚህ ግን በአምላካቸው ላይ የተመኩ ስለሆኑ ምናሉ? አንተ ላቆምከው ምስል አንሰግድም አሉ። አንተ ላቆምከው ምስል አንሰግድም፣ አንተ ላቆምከው ምስል አንሰግድም፣ የምናመልከው አምላክ ያድነናል፣ ባያድነንም እንኳን እንደማንሰግድ ወቃት። ይህን ጊዜ ናቡከደነጾር ተናደደ። ምን አለ? በሉ አለ። አንድ ዱልኝ እሳቱን የበለጠ አለ ሰባት እጥፍ አድርጉት አለ። ይገርማቸዋል። ፍርድ የሚያስፈጽሙትን እስኪያቃጥል ድረስ አንዳጆቹን እስከሚያቃጥል ድረስ እሳቱን ከፍ እንዲያደርጉት አስደረገ። እነዚያን ወጣቶች ወደ እሳት ሊጣሉ ደረሱ። እነዚያ ወጣቶች ወደ እሳት ሊገቡ ደረሱ። አባቶቼ እናቶቼ፣ እህቶቼና ወንድሞቼ ለምን እግዚአብሔር በእሳት ውስጥ እንደምናልፍ እንደሚያደርገን ነግሬያቸዋል አሁን ግን እንዴት በእሳት ውስጥ ማለፍ እንደምንችል እነግራቸዋል ምክንያቱም በእሳት ውስጥ የገቡ ሁሉ አያልፉም እግዚአብሔር ከዚያ ያድነን ለዚያ ነው አባታችን ሆይ ብለን ወደ ፈተና እ አታግባን ከክፉ አድነን እንጂ የምንለው ወደ እሳት የገቡ ሁሉ አይወጡም ወደ እሳት የገቡ ሁሉ እንዲወጡ ግን የሚከተሉት ነገሮች ያስፈልጋል። ባህሪያችንን መያዝ አለብን። ባህሪያችንን መያዝ አለብን። ወርቅ ሆነህ እሳቱን ስታይ፣ ጭድ ከሆንክ ተቃጥለህ ነው የምትቀረው። ወርቅነታችንን መያዝ አለብን። ከእግዚአብሔር የተቀበልነውን የልጅነት ባህሪ ክርስትናችንን መያዝ አለብን። የተለየ ባህሪ ከያዝን፣ የተለየ መንገድ ከያዝን በእሳቱ ውስጥ ቀልጠን የመቅረት እድል ይገጥመናል። የመጀመሪያው ነገር ይሄ ነው። ከማን እንደመጣን ከየት እንደመጣን ማወቅ አለብን። ያን መርሳት የለብንም። ያ ነው ባህሪያችን። ወርቅ የሚገኘው ከየት ነው? ወርቅ ነው እኮ አይደል? ያንን መርሳት የለብንም። ሁለተኛው ይሄ ትልቅ ነገር ነው። ይሄ በተለይ ለኛ ለኢትዮጵያውያን እንደገና ደጋግመን ደጋግመን ልንማረው የሚገባን ነው አንድነታችንን ማጣት የለብንም። አንድነታችንን ማጣት የለብንም። እሳቱ ከሚያደርገው ነገር አንዱ ትንሽ ያራርቃቸዋል እኮ አይደል? ወደ እሳቱ ውስጥ የሚገቡትን ትንሽ ያራርቃቸዋል። ለዚያ ነው ወርቁም የሚቀልጠው ብሩም ላላ የሚለው የሚላመጠው እኮ ኢለመንቶቹ ምንድን ነው የሚሆኑት? ራቅ ራቅ ይላሉ። ያን ጊዜ ያ እሳት ከሚያመጣው ነገር አንጻር ተነስተን ከሌላው ተለይተን ከወጣን የመቃጠል ዕጣ ፈንታችን ከፍ ያለ ይሆናል። ምንም እንኳን መከራው የበዛ ቢሆን፣ ምንም እንኳን ፈተናው የበዛ ቢሆን፣ የለም አለቅህም ወንድሜ፣ ከአንተ ጋር ነው ያለሁት ልንል ያስፈልጋል። በእግዚአብሔር ቤቴ አለን። አለቅሽም እህቴ፣ አብረን እኮ ነው ከአንዱ ቅዱስ ሥጋ ክቡር ደም የጠጣ ነው አለቅሽም ማለት አለብን። ቤተ ክርስቲያን እንደ ቤተ ክርስቲያንነቷ ሕልውናዋን ጠብቃ የምትኖረው በአንድነቷ ነው። አንድነታችንን ማጣት የለብን። በትዳር ዓለም ውስጥ ያለን እግዚአብሔር ወደ እሳት ውስጥ ሲያስገባን በእሳት ውስጥ እንድናልፍ ሲያደርገን፣ ሊያጠራን ሲያስብ፣ ሊያጠነክረን ሲያስብ፣ የእርሱ መሳሪያዎች ሊያደርገን ሲያስብ፣ አይ በቃኝ፣ ይሄ ኑሮዬማ በቃ አልቋል፣ እህል ውሃዬ አብቋል እሱ የኔ ባል አይደለም፣ እሷ የኔ ሚስት አይደለችም፣ እኔና እሷ ሆድና ጀርባንን እያልን ለሰይጣን ቃላችንን እየሰጠን ከሄድን እየተነጠልን የመጣነው የመጣ ነው። በእሳቱ ውስጥ የመውደቅ ጣፍንታችን ከፍ ያለ ነው የሚሆነው። ነገር ግን ወንድሜ ሆይ ምንም እንኳን በመከራ ውስጥ ብሆን፣ ምንም እንኳን በችግር ውስጥ ብንሆን፣ አንተ የልጆቼ አባት ነህ። ሕይወቴን ላንተ ነው የሰጠውህና የለም አልለቅህም ትዳሬን ለማዳን የአቅሜን አደርጋለሁ፣ ምትይ ከሆነ የእስራኤል አምላክ እግዚአብሔር ከነሳራ ጋር የነበረ በመከራቸው ከአንቺ ጋር ይኖራል። አሁንም ከአንቺ ጋር ይሆንልን። እግዚአብሔር አምላክ እህትህን እንደ ሰጠህ አምነህ በመከራህ ጊዜ የለም እህቴ ሆይ አልለቅሽም፣ የለም እህቴ ሆይ አንቺ የልጆቼ እናት ነሽ። ልጆቼ የኔንም ፍቅር የአንቺንም ፍቅር ይፈልጋሉ። አብረን መራመድ አለብን አብረን መጸለይ አለብን። አብረን ይህንን የእሳት መንገድ ማለፍ አለብን የምትል ከሆነ ከነ አብርሃም ጋር ከነ ኢሳቅ ጋር የነበረ አምላክ በመከራቸው በእሳት በሚያልፉበት ሰዓት ትዳራቸውን የጠበቀ አምላክ ያንተንም ትዳር ይጠብቅልሃል። አሁንም ይጠብቅልህ። ስለዚህ አንድነታችንን መጠበቅ አለብን። እነዚህን ሁለት ነገሮች ካደረግን አንድነታችንን መጠበቅ አለብን። ባህሪያችንን መልቀቅ የለብንም። አንድ አንድነታችንን መጠበቅ አለብን በእሳቱ ውስጥ እናልፋለን። ላለማስረዘም እነዚህ ወጣቶች እንዴት በእሳቱ ውስጥ እንዳለፉ ላሳያችሁ። ያ እሳቱ ተንበለበለ፣ ያ እሳቱ ነደደ፣ ያ እሳቱ ተቀጣጠለ። ይህን ጊዜ ሦስቱም ወጣቶች ወደ እሳቱ እየተገፈተሩ መጡ። አንዱ ከአንዱ አልተለየም። አንዱ ካልዱ አልተነጠለም እከሌ ይሄንን ተናገረ እከሌ ሌላ ተናገረ የሚል አታገኙም። መጽሐፍ ቅዱስ የመዘገበልን ለንጉሡ የመለሱት አንድ ቃል ነው አንተ ላቆምከው ምስል አንሰግድም እሱ ያድነናል ባያድነንም እንኳን አንተ ላቆምከው ምስል አንሰግድም አንድ የመለሱለት መልስ አንድ ነው ሌላው ቀርቶ እሳቱ መካከልም የጸለዩት አንድ ነው እንደነበረ የጸለዩት ቤተ ክርስቲያን ያንን ጸሎት አስቀርታልናለች ይትባረክ እግዚአብሔር አምላከ አበዊነ ስቡህኒ ውዕቱ ወልዑልኒ ውዕቱ ለዓለም። የአባቶቻችን አምላክ እግዚአብሔር ይባረክ፣ ምስጉን ነው፣ ለዘላለምም የተመሰገነ ነው። የአባቶቻችን አምላክ እግዚአብሔር ይባረክ። ምን አይነት አስደናቂ እምነት ነው! አያችሁ፣ እሳቱ እየተንበለበለ ወደ እነሱ ሲመጣ ወርቅነታቸውን ያገኙበትን የአባቶቻቸውን ሃይማኖት አሰቧት። እሳቱ መከራው ሲመጣ አባቶቻቸውን ያሰበውን እግዚአብሔርን አሰቡ። ወርቅነታቸው በእነሱ አምላክ ላይ የተመሠረተ ነውና በትንቢተ ኢሳይያስ ምዕራፍ አርባ ሶስት ላይ እንዲህ ይላል ለነዚያ ወጣቶች አባቶች የተነገረው ተስፋ ትንቢተ ኢሳይያስ ምዕራፍ አርባ ሶስት አሁንም ያዕቆብ ሆይ የፈጠረህ እስራኤልም ሆይ የሰራህ እግዚአብሔር እንዲህ ይላል፣ ተቤዥችሃለሁና አትፍራ፣ በስምህም ጠርቼሃለሁ፣ አንተ የኔ ነህ። በውሃ ውስጥ ባለፍክ ጊዜ ካንተ ጋር እሆናለሁ፣ በወንዞችም ውስጥ ባለፍክ ጊዜ አያሰጥሙህም በእሳትም ውስጥ ብሄድክ ጊዜ አትቃጠልም፣ ነበልባሉም አይፈጅህም። እኔ የእስራኤል ቅዱስ አምላክህ እግዚአብሔር መድኃኒትህ ነኝ። በእሳት ውስጥ ስታልፍ አያቃጥልህም። እኔ ካንተ ጋር ነኝ፣ እኔ አልለይህም። ሁላችሁም በየቤታችሁ የምትሰቅሉት ያ ፉትፕሪንት ነው የሚባለው ፖስተር ትዝ ይላችኋል። ያ በአሸዋው ላይ የሚታይ ዱካ፣ በአሸዋው ላይ የሚታይ ፈለግ አንድ ሰው ነው አሉ። ህልም አየ። በህልሙ ውስጥ ሁሉ ነገር በተሟላለት ሰዓት ላይ ሁሉ ነገር በተሟላለት ወቅት ላይ የአንድ ሰው ብቻ ፈለግ ያያል። በመከራው ሰዓት ላይ ደግሞ ይቅርታ ሁሉ ነገር በተሟላለት ሰዓት ላይ የሁለት ሰዎች ፈለግ ያያል። በመከራው ሰዓት ደግሞ የአንድ ሰው ብቻ ዱካ ያያል። እና ሲነቃ ምን አለ? ለምንድን ነው እግዚአብሔር፣ በመከራዬ ጊዜ ተወኝ? በደስታዬ ጊዜ ከኔ ጋር ነበረ። የሁለት ሰዎች ፈለጋ ያለው፣ አንዱ የኔ ነው፣ አንዱ የእግዚአብሔር ነው አለ። ነገር ግን በመከራዬ ሰዓት ለምንድን ነው የአንድ ሰው ብቻ ፈለግ ማየው? የአንድ ሰው ብቻ ዱካ ማየው አለ። እና እግዚአብሔር እንዲህ ብሎ መለሰለት። ልጄ አለው፣ አዎ በደስታህ ጊዜ ሁሉ ነገር ባለህ ሰዓት አንተ ቆመ መራመድ ስለምትችል እጅህን ይዤ መጓዝ ነው አለ ምንም ችግር የለውም። ከጎን ሆነህ እየተጫወትክ በምስጋና በእልልታ መጓዝ ትችላለህ። ያኔ እልልታው ይቀንሃል፣ ያኔ ጭብጨባው ይቀንሃል፣ ያኔ ሽብሸባው ይቀንሃል፣ ያኔ መዝሙሩ ይቀንሃል። ነገር ግን በመከራ ሰዓት ያየኸው ዱካ ያንተ ሳይሆን የማን ነው አለ። የእኔ ነው። ያኔ እኔ ምን አድርጌ ነበር? ተሸክሜ ነበራል። እውነት ነው። ለዚያ ነው እሳቱ የማያቃጥለን እኛ ከልዩ እሳት ከማያቃጥለው ነገር ስለተሰራን ወይም ስለምንሰራ ሳይሆን በእሳት ውስጥ የሚሸፍነን ማን ነው? በዚህ ምክንያት እነዚያ ወጣቶች በዛ ነበልባሉ ውስጥ ሆነው በአንድነት ወደ እግዚአብሔር ወደ አምላካቸው መጮህ ጀመሩ። የአባቶቻችን አምላክ ተመስገን አሉት። እግዚአብሔር ከናንተ ጋር ሲሆን ነበልባሉ የምስጋና መድረክ ይሆናል። እግዚአብሔር ከናንተ ጋር ሲሆን የአንበሶች ዋሻ የሆነው የሊስትሮ ጫማ መጥረጊያ የአንበሶች መንጋጋ እንደ ሊስትሮ ያገለግላል። ለዳንኤል የሆነው ይሄ ነው። መጥተው ምንድን ነበር የሆኑት? ላሱት ነው የሚለው እግሩን ይልሱት ጀመር። እንዲበላ የተጣለበት እንዲበላው የተጣለበት ቦታ ለሱ መዝናኛ ሆነ። እግዚአብሔር ከኔና ከእናንተ ጋር ሲሆን አንድ ምሳሌ ትዝ አለኝ። አንድ ታሪክ፣ በአንድ ቦታ ላይ ክርስቲያኖች ይሳደዱ ነበር። ከፍተኛ ችግር ይደርስባቸው ነበር ነግሬያችሁ እንደሆነ አላውቅም። እና አንዱን ክርስቲያን አረመኔዎች ኢያማንያን የሆኑት ያሳድዱት ጀመር። ከኋላው እየተከተሉት ሊገድሉት ሲያሳድዱት አንድ ዋሻ አየና ዘሎ ሄዶ ዋሻው ውስጥ ገባ። ወዲያው ገብቶ እንደተቀመጠ ዋሻው አፋፍ ላይ አፍ ላይ አንዲት ሸረሪት ድሯን ማድራት ጀመረች። ወዲያው እሱን ተከትለው ከጥቂት ጊዜ በኋላ ሰዎች መጡ። እዚህ ዋሻ ውስጥ ገብቶ እንዳይሆን አሉ። እና እስኪ ተመልከቱ ተባለ። አንድ ሰው ሊገባ ሲል የሸረሪት ድር አ አይ የሸረሪት ድር አለበት፣ ማንም አልገባበትም ብለው ትተውት ሄዱ። ምን እንዳለ ታውቃላችሁ? እግዚአብሔር ባለበት አለ የሸረሪት ድር ግንብ ይሆናል አለ። እግዚአብሔር በሌለበት ግንብ ምን ይሆናል? የሸረሪት ድር ይሆናል። እግዚአብሔር ባለበት የሸረሪት ድር ግንብ ይሆናል። እግዚአብሔር በሌለበት ግንብ የሸረሪት ድር። እነዚያ ወጣቶች ሶስቱም ቢጣሉ እግዚአብሔር በምሬቱ ስለሸፈናቸው፣ ከሁሉም በላይ ደግሞ ሊቀ መላእክት ቅዱስ ገብርኤልን እንዲጠብቃቸው እንዲታደጋቸው ስለላከላቸው፣ ሊቀ መላእክት ቅዱስ ገብርኤል ክንፉን ዘርግቶ ስለጋረዳቸው የእሳቱ ነበልባል የእሳቱ ሽታ ወደ እነርሱ አልደረሰም። እንኳን አይደለም ማቃጠል፣ ሽታው እንኳን አልደረሰባቸው። ናቡከደነጾር ተገረመ። ከመቀመጫው ተነስቶ መጣና ምን አለ? የጣልኩት ሶስት ሰዎችን ነበረ። አሁን ግን አራተኛ ሰው ያለው። አራተኛው ሰው እንዲያውም የአማልክት ልጅ ይመስላል። ምክንያቱም እግዚአብሔር መልአኩን ልኮ እነዚያን ወጣቶች እንዲታደጋቸው እነዚያን ወጣቶች እንዲጠብቃቸው አድርጓልና። ዛሬ የምናመሰግነው ዛሬ የምናከብረው ይህንን በዓል ለዚያ ነው፣ እግዚአብሔር ልጆቹን በእንዴት ያለ ሁኔታ እንዳወጣቸው መጨረሻም የሆነው ነገር ምንድን ነው? በእሳት ውስጥ እናልፋለን ስንወጣ፣ ምንድን ነው የምንሆነው? አንድ ነገር ብቻ ነው የሚሆነው እግዚአብሔር በህይወታችን በኑሯችን ይከብራል። ናቡከደነጾር ያለውን ነገር ተመልከቱ። ምንድን ነበረ ያለው? የእነዚህ አምላክ ነው እውነተኛ አምላክ። እነርሱ ለሚያመልኩት አምላክ ብቻ ስገዱ፣ እነርሱ የሚያመልኩትን ብቻ እርሱን አምልኩ ነበረ ያላቸው። ስለዚህ የተወደዳችሁ አባቶቼ፣ እናቶቼ፣ ወንድሞቼ፣ እህቶቼ፣ በተለይም ደግሞ በዚህ በሳኖዚ ያላችሁ አባቶች፣ እናቶች፣ ወንድሞች፣ እህቶች፣ ብዙ ሰዓት ውስጥ ታልፋላችሁ በብዙ መከራ ውስጥ ታልፋላችሁ። ተለይ የልጆች አባት ስለሆንኩኝ እኔ ራሴ ምን ያህል አስቸጋሪ እንደሆነ አውቀዋለሁ። እግዚአብሔርን ካልያዙ አሜሪካ ውስጥ ዛሬ ኑሮው ራሱ እሳት ነው። ሌላን ምንም ነገር መጨመር አያስፈልግም። አንዳንድ ጊዜ ሰላም ማጣት እሳት ነው። ሌላው ቀርቶ ደግሞ አሁን ደግሞ ጾቻችን የሚያሳስበን ይህንን የመሰለ ቦታ እግዚአብሔር ሰጥቶናል። ከቦርዳችሁ ጋር ሆናችሁ ከባድ ሸክምም የሆነባችሁ የሞርጌጅም ነገር እሳት ነው። ሌላ እሳት ግን አንድ ነገር ልንገራችሁ፣ የአባቶቻችሁን አምላክ ከያዛችሁ የቱንም ያህል እሳቱ ነበልባል ይሁን የቱንም ያህል እሳቱ ሰባት እጥፍ ይሁን እግዚአብሔር እዚህ ያደረሳችሁ እስከ መጨረሻው ያወጣችኋል፣ ለፍጻሜም ያደርሳችኋል። እግዚአብሔር አምላክ ከእናንተ ጋር አይሁን። እግዚአብሔር እናንተ ሁላችንም